Foreign Service Institute, Amharic Basic Course, Unit 12. Basic Sentences for Learning. Akotatar. Yigziakotatar. Auropa. Auropawi. Liyu. Atojon. የኢትዮጵያ የጊዜ አቆጣጠር ከአውሮፓውያን ልዩ መሆኑን ታውቃለህ? ልዩነት እንዴት የለም አላውቅም። ልዩነቱ እንዴት ነው? ወር የቀኑም የሌቱም የወሩም የዓመቱም የሰዓቱም አቆጣጠር ከእናንተው በጣም ልዩ ነው። ገለጸ፣ መግለጽ፣ ይገልጻል፣ ግለጽ። እባክህ ልዩነቱን ግለጽልኝ። መካከል በኢትዮጵያ የጊዜ አቆጣጠርና በአውሮጳ የጊዜ አቆጣጠር መካከል የስምንት ዓመት ልዩነት አለ። ምሕረት ዓመተ ምሕረት ሲሆን ለምሳሌ እንደ ኢትዮጵያ አቆጣጠር 1955 አመተ ምህረት ሲሆን እንደ አውሮፓ አቆጣጠር 1963 አመተ ምህረት ይሆናል። አቶ ጆን የኢትዮጵያ የጊዜ አቆጣጠር ከአውሮጳውያን ልዩ መሆኑን ታውቃለህ? የለም፣ አላውቅም። ልዩነቱ እንዴት ነው? የቀኑም የሌቱም የወሩም የዓመቱም የሰዓቱም አቆጣጠር ከእናንተው በጣም ልዩ ነው። እባክህ ልዩነቱን ግለጽልኝ በኢትዮጵያ የጊዜ አቆጣጠርና በአውሮፓ የጊዜ አቆጣጠር መካከል የስምንት ዓመት ልዩነት አለ ለምሳሌ እንደ ኢትዮጵያ አቆጣጠር አስራ ዘጠኝ መቶ ሀምሳ አምስት ዓመተ ምህረት ሲሆን እንደ አውሮፓ አቆጣጠር አስራ ዘጠኝ መቶ ስልሳ ሶስት አመተ ምህረት ይሆናል አቶ ጆን የኢትዮጵያ የጊዜ አቆጣጠር ከአውሮጳውያን ልዩ መሆኑን ታውቃለህ? የለም አላውቅም። ልዩነቱ እንዴት ነው? የቀኑም የሌቱም፣ የወሩም የአመቱም፣ የሰዓቱም አቆጣጠር ከእናንተው በጣም ልዩ ነው። እባክህ ልዩነቱን ግለጽልኝ። በኢትዮጵያ የጊዜ አቆጣጠር እና በአውሮጳ የጊዜ አቆጣጠር መካከል የስምንት ዓመት ልዩነት አለ። ለምሳሌ እንደ ኢትዮጵያ አቆጣጠር 1955 ዓመተ ምህረት ሲሆን እንደ አውሮፓ አቆጣጠር 1963 ዓመተ ምህረት ይሆናል ከቀኑ ሁለት ሰዓት ነው። ከምሽቱ ሁለት ሰዓት ነው። ደቂቃ ሁለት ሰዓት ከአምስት ደቂቃ ነው። ሩብ ሁለት ሰዓት ከሩብ ነው። ሁለት ሰዓት ከአስራ አምስት ደቂቃ ነው። ሁለት ሰዓት ከሀያ አምስት ደቂቃ ነው። ሁለት ተኩል ነው። ጉዳይ ለሶስት ሰዓት ሀያ አምስት ደቂቃ ጉዳይ ነው። ሁለት ሰዓት ከሰላሳ አምስት ደቂቃ ነው። ለሶስት ሰዓት ሩብ ጉዳይ ነው። ሁለት ሰዓት ከአርባ አምስት ደቂቃ ነው። በጠዋት ስራ እንሰራለሁ። ጠዋት በአራት ሰዓት መኪናዬን አመጣዋለሁ። ከጠዋቱ በአራት ሰዓት መኪናዬን አመጣዋለሁ። ከሰዓት በኋላ በሰባት ሰዓት እመጣለሁ። ማታን እንመጣለን። ከምሽቱ በአራት ሰዓት እመጣለሁ። ከሌሊቱ በስምንት ሰዓት እመጣለሁ። ወዲያ ከትናንትና ወዲያ ከትናንትና ወዲያ አልመጣም። ትናንት ማታ መጣች። በየ ባለፈው ሳምንት በየቀኑ ወደ ትምህርት ቤት የሄዱ ነበር። ከነገ ወዲያ ከነገ ወዲያ ይመጣል። የሚመጣው ሳምንት በሚመጣው ሳምንት ይመጣሉ። ደብዳቤ ላከ፣ መላክ፣ ይልካል። ደብዳቤውን ልከውታል። ኖረ፣ መኖር፣ ይኖራል አሜሪካ ውስጥ አምስት አመት ኖር ያለው። substitution drill ودكته ما تهد الله <سؤال> ودكته ما هيد ودكته ما تفهد ودكته ما تتهد كته ما وسط سرعه سريع الله وكته ما سرعه سريع ከተማ ውስጥ ስራ አትሰሪም። ከተማ ውስጥ ስራ አትስሪ። ለተማሪዎች ገንዘብ ትሰጣላችሁ። ለተማሪዎች ገንዘብ ስጡ። ለተማሪዎች ገንዘብ አትሰጡም። ለተማሪዎች ገንዘብ አትስጡ። دَبْدَأْ بيت ان تكون دبدأ بيت اجل دَبْدَأْ تكون افضل من بيت ان تكون افضل من ሆቴል ውስጥ ምግብ አትሸጥም። ሆቴሉ ውስጥ ምግብ አትሽጥ። ሚኒስትሩን ትገናኛላችሁ። ሚኒስትሩን ተገናኙ። ሚኒስትሩን አትገናኙም። ሚኒስትሩን አትገናኙ ትምህርትህን ትማራለህ። ትምህርትህን ተማር። ትምህርትህን አትማርም። ትምህርትህን አትማር። ከአገርሽ ትመለሻለሽ። ከአገርሽ ተመለሽ። ከአገርሽ አትመለሽም። ከአገርሽ አትመለሽ። አንድ ጥሩ ሆቴል ትገዛላችሁ። አንድ ጥሩ ሆቴል ግዙ። አንድ ጥሩ ሆቴል አትገዙም። አንድ ጥሩ ሆቴል አትግዙ። ለአባትና ለእናትሽ ቤት ትገዣለሽ። ለአባትና ለእናትሽ ቤት ግዢ። ለአባትና ለእናትሽ ቤት አትገዥም። ለአባትና ለእናትሽ ቤት አትግዢ። ወደ ውጭ ጉዳይ ሚኒስቴር ትሄዳለህ። ወደ ውጭ ጉዳይ ሚኒስቴር ሄድ። ወደ ውጭ ጉዳይ ሚኒስቴር አትሄድም። ወደ ውጭ ጉዳይ ሚኒስቴር አትሄድ። የትምህርት ሚኒስትር ትሆኛለሽ። የትምህርት ሚኒስትር ሁኚ። የትምህርት ሚኒስትር አትሆኝም። የትምህርት ሚኒስትር አትሁኝ። ስራችሁን ትጀምራላችሁ። ስራችሁን ጀምሩ። ስራችሁን አትጀምሩም። ስራችሁን አትጀምሩ። ለመኪናሽ ብዙ ገንዘብ ትከፍ ያለሽ። ለመኪናሽ ብዙ ገንዘብ ክፈይ። ለመኪናሽ ብዙ ገንዘብ አትከፊም። ለመኪናሽ ብዙ ገንዘብ አትክፈይ። አዲስ ትምህርት ቤት ትከፍታላችሁ። አዲስ ትምህርት ቤት ክፈቱ። አዲስ ትምህርት ቤት አትከፍቱም። አዲስ ትምህርት ቤት አትክፈቱ። ገንዘባችሁን ትወስዳላችሁ። ገንዘባችሁን ውሰዱ። ገንዘባችሁን አትወስዱም። ገንዘባችሁን አትውሰዱ። አባትና እናትህን ትፈልጋለህ። አባትና እናትህን ፈልግ። አባትና እናትህን አትፈልግም። አባትና እናትህን አትፈልግ። ስለ አገርህ ዛሬ ትገልጻለህ። ስላገርህ ዛሬ ግለጽ። ስላገርህ ዛሬ አትገልጽም። ስላገርህ ዛሬ አትግለጽ። ነገ ከሰዓት በኋላ ይመጣሉ። ነገ ከሰዓት በኋላ ይምጡ። ነገ ከሰዓት በኋላ አይመጡም። ነገ ከሰዓት በኋላ አይምጡ። ቁርስህን ለመብላት ትመጣለህ። ቁርስህን ለመብላት ና። ቁርስህን ለመብላት አትመጣም። ቁርስህን ለመብላት አትምጣ። ጥሩ መጽሐፍ ይጽፋል። ترومة صحاف يصاف ترومة صحاف يصفم ترومة صحاف يصاف هوتيل وست ميك بتشت عليك هوتيل وست ميك بتشت هوتيل وست ميك بتشتم هوتيل وست ميك بتشتم ፊቴን እታጠባለሁ። ፊቴን ልታጠብ። ፊቴን አልታጠብም። ፊቴን አልታጠብ። ነገ ተማሪዎቹን ይገናኛሉ። ነገ ተማሪዎቹን ይገናኙ። ነገ ተማሪዎቹን አይገናኙም። ነገ ተማሪዎቹን አይገናኙ። አሜሪካዊው እዚህ ይቆያል። አሜሪካዊው እዚህ ይቆይ። አሜሪካዊው እዚህ አይቆይም። አሜሪካዊው እዚህ አይቆይ። ሴትየዋ ልጇን ወደ አሜሪካ ትልካለች። ሴትየዋ ልጇን ወደ አሜሪካ ትላክ። ሴትየዋ ልጇን ወደ አሜሪካ አትልክም። ሴትየዋ ልጇን ወደ አሜሪካ ትላክ። ገንዘቡን ለእርሶ እመልሳለሁ። ገንዘቡን ለእርሶ ልመልስ። ገንዘቡን ለርሶ አልመልስም። ገንዘቡን ለእርሰው አልመልስ። አቶ ከበደና ወንድሙ አስተማሪዎች ይመስላሉ። አቶ ከበደና ወንድሙ አስተማሪዎች ይምሰሉ። አቶ ከበደና ወንድሙ አስተማሪዎች አይመስሉም። አቶ ከበደና ወንድሞ አስተማሪዎች አይምሰሉ። ሰውየው ይመጣል። ሰውየው ይምጣ። ሰውየው አይመጣም። ሰውየው አይምጣ። ስለ አዲስ አበባ እነግራታለሁ። ስለ አዲስ አበባ ልንገራት። ስለ አዲስ አበባ አልነግራትም። ስለ አዲስ አበባ አልንገራት። እዚህ ከተማ ውስጥ ትኖራለች። እዚህ ከተማ ውስጥ ትኑር። እዚህ ከተማ ውስጥ አትኖርም። እዚህ ከተማ ውስጥ አትኑር። እህትና ወንድማቸውን ይረዳሉ። እህትና ወንድማቸውን ይርዱ። እህትና ወንድማቸውን አይረዱም። እህትና ወንድማቸውን አይርዱ። ሲጃራ ያጨሳል። ሲጃራ ያጭስ። ሲጃራ አያጨስም። ሲጃራ አያጭስ። አባቷ ቤት ታድራለች። አባቷ ቤት ትደር። አባቷ ቤት አታድርም። አባቷ ቤት አትደር። መኪናውን አደርሳለሁ። መኪናውን ላድረስ። መኪናውን አላደርስም። መኪናውን አላድረስ። አስተማሪውን ያመሰግኑታል። አስተማሪውን ያመስግኑት። አስተማሪውን አያመሰግኑትም። አስተማሪውን አያመስግኑት። በጣም ጥሩ ምግብ ያመጣል። በጣም ጥሩ ምግብ ያምጣ። በጣም ጥሩ ምግብ አያመጣም። በጣም ጥሩ ምግብ አያምጣ። የአማርኛ ጋዜጣ ታነባለች። የአማርኛ ጋዜጣ ታንብብ። ታንብ የአማርኛ ጋዜጣ አታነብም። የአማርኛ ጋዜጣ አታንብ፣ አታንብብ። ጊዮን ሆቴል አርፋለሁ። ጊዮን ሆቴል ልረፍ። ጊዮን ሆቴል አላርፍም። ጊዮን ሆቴል አልረፍ። አገራቸውን ያሳያሉ። አገራቸውን ያሳዩ። አገራቸውን አያሳዩም። አገራቸውን አያሳዩ። ጋዜጣ እያነበብ ሲጃራ ታጨሳለህ? አዎ አጨሳለሁ። አብዛኛውን ጊዜ ወደ ሆቴል እየሄዱ ቁርስ ይበላሉ። የለም፣ አይበሉም። ምን እያደረገች ገንዘብ ታገኛለች? ውጭ ጉዳይ ሚኒስቴር ውስጥ እየሰራች ገንዘብ ታገኛለች። የት እያረፍን ወደ አሜሪካ መሄድ እንችላለን? ሆቴል ውስጥ እያረፍን መሄድ እንችላለን። የብርቱካን ጭማቂ እየጠጣ ቁርሱን ይበላል። አዎ፣ የብርቱካን ጭማቂ እየጠጣ ቁርሱን ይበላል። የት እየሄደ ክራውን ይከፍላል? ወደ ከተማ እየሄደ ይከፍላል። ስራቸውን እየጨረሱ ወደ ቤታቸው ሄዱ። አዎ ሄዱ። ስራዋን እየሰራች ዳቦ ትበላለች። አዎ ትበላለች። ቡና እየጠየቀች ወተት ሰጣት። አዎ ወተት ሰጣት። ከከተማው ውጭ እየኖሩ ከተማው ውስጥ ይሰራሉ። አዎ፣ ከከተማው ውጭ እየኖሩ ከተማው ውስጥ ይሰራሉ። ቋንቋውን እየገለጹ ያስተምራሉ። አዎ፣ ያስተምራሉ። አቶ ዮሐንስ ወደ ከተማ እየሄደ እንቁላል ይገዛል። አዎ፣ እየሄደ እንቁላል ይገዛል። ጉንፋን እያመመህ ወደ ውጭ መሄድ ትፈልጋለህ? የለም፣ መሄድ አልፈልግም። ወደ ሲኒማ ቤት እየሄድሽ ሲኒማ ታያለሽ? አዎ፣ አያለሁ። እየታጠቡ ቁርሳቸውን ይበላሉ። አዎ እየታጠቡ ይበላሉ። ቶሎ ቶሎ እየታጠቡ ሄዱ። አዎ እየታጠቡ ሄዱ። አብሮ እየመጣ ይጠይቃችኋል። አዎ ይጠይቀናል። ራሷን እያመማት ወደ ስራ ሄደች። አዎ፣ እያመማት ሄደች። ጀርመናዊው እየሄደ አሜሪካዊውን ይጠይቀዋል። አዎ፣ ይጠይቀዋል። ደብዳቤውን እያነበፍ ለእናትህ ትነግራታለህ። አዎ፣ እያነበፍ እነግራታለሁ። ለምን እዚህ እየመጡ አያድሩም? ቤቶ፣ በጣም ሩቅ ነው። ብርድ እየሆነ ሄደ። አዎ። ብዙ ገንዘብ ሲኖርህ የት ትሄዳለህ? ወደ ጀርመን እሄዳለሁ። ለምን ጊዜ ሲኖርህ አትመጣም? ወደ ፊት እመጣለሁ። ቁርስ ይበሉ። አየሃቸው? አዎ፣ አየኋቸው። ስራችሁን ስትጨርሱ የት መሄድ ትፈልጋላችሁ ወደ ሲኔማ ቤት መሄድ እንፈልጋለን አጎቱ ሲመጣ እያችሁት አዎ ሲመጣ እየ ነው ጉንፋን ሲያመ ሀኪም ቤት ይሄዳሉ የለም አልሄድም ቋንቋን ለመማር ስትፈልጉ የት ትሄዳላችሁ? ወደ ውጭ ጉዳይ ሚኒስቴር ትምህርት ቤት እንሄዳለን። አክስትህ ወደዚህ ከተማ ስትመጣ የት ታርፋለች? ግዮን ሆቴል ውስጥ ታርፋለች። የቤቱን ኪራይ ስትከፍሉ ምን ታደርጋላችሁ? ባለቤቱን እንጠራዋለን። ሰላምታ ሲሰጥህ መልሰህ ትሰጠዋለህ? አዎ ሰጠዋለሁ። ሲኒማ ቤት ሲሄዱ አየሃቸው? አዎ አየኋቸው። ለእረፍት ወደ አሜሪካ ስትሄዱ ምን ማየት ትፈልጋላችሁ? ዋሽንግተንን ማየት እንፈልጋለን። አቶ ለማ ገንዘብ ሲኖረው ምን መስራት ይፈልጋል? መማር ይፈልጋል። መኪና ሲሰጡህ ምን ታደርገዋለህ? ለአባትና ለእናቴ እሰጣቸዋለሁ። ባለቤትህ ሳትመጣ የት መሄድ ትችላለህ? ወደ ቤት መሄድ እችላለሁ። ከእኔ ጋር አብሮ ሲመጣ እያችሁት? የለም፣ ሲመጣ ላየ ነው። ገንዘቡን ሳሰጥህ የት ሄደ? የት እንደ አላውቅም። ገንዘብ አቆጣጠር ሳያውቅ ስራ አገኘ? አዎ አገኘ። ስራ ሳንጨርስ ቁርስ አንበላም? የለም፣ አንበላም። የብርቱካን ጭማቂ ሳይጠጡ ቁርስ ይበላሉ? የለም፣ አይበሉም። ወንድምህን ሳታይ ተመለስክ? አዎ፣ ተመለስኩ። ወደ አገራችን ስንሄድ እናታችን እንጠይቅ አሁን እንጠይቅ። ገንዘብ ሳናገኝ ወደ ከተማ መሄድ እንችላለን? የለም አንችልም። ናራቲቭ ድርሰት። መጽሐፉ ከእርሳሱ ይለያል። ተለየ መለየት ይለያል። መስከረምና ጳጉሜ የወር ሰሞች ናቸው። መስከረም፣ ጳጉሜ። ጳጉሜ የመጨረሻው ወር ነው። እያንዳንዱ ተማሪ መጽሐፍ አለው። መጽሐፉ በአስር ክፍሎች ተከፍሏል። ተከፈለ፣ መከፈል፣ ይከፈላል። ቤቱ ርዝመት አለው። ፀሐይ ጧት ጧት ትወጣለች። ፀሐይ ማታ ማታ ትጠልቃለች። ጠለቀ፣ መጥለቅ ይጠልቃል የኢትዮጵያውያን የጊዜ አቆጣጠር ከአውሮጳውያን በብዙ መንገድ የተለየ ነው። ልዩነቱም ከሰዓት ጀምሮ እስከ ዓመተ ምሕረት ድረስ ነው። ለምሳሌ እንደ ኢትዮጵያ አቆጣጠር የመጀመሪያው ወር መስከረም ሲሆን የመጨረሻው ወር ደግሞ ጳጉሜ ነው። የሰዓት አቆጣጠሩም ከአውሮጳውያን አቆጣጠር በጣም የተለየ ነው። ለምሳሌ አውሮፓውያን አራት ሰዓት ሲሉ ኢትዮጵያውያን አስር ሰዓት ይላሉ። ቀንና ሌሊቱ እኩል በአስራ ሁለት ሰዓቶች እያንዳንዱ ተከፍሏል። በአንድ ቀን ውስጥ ሀያ አራት ሰዓቶች አሉ። በአንድ ሰዓት ውስጥ ስልሳ ደቂቃዎች አሉ። በአንድ ደቂቃ ውስጥ ደግሞ ስልሳ ሴኮንዶች አሉ። እንደ ኢትዮጵያ አቆጣጠር ቀኑና ሌሊቱ እኩል ርዝመት አላቸው። ፀሐይ ከወጣች ጀምሮ እስከ ጠለቀች ድረስ ቀን ነው። ከጠለቀች ጀምሮ እስከ ወጣች ድረስ ሌሊት ነው። ጥያቄዎች። በኢትዮጵያውያንና በአውሮጳውያን የጊዜ አቆጣጠር ምን ልዩነት አለ? ልዩነቱስ እንዴት ነው? የኢትዮጵያ የመጀመሪያ ወር ማን ይባላል? የኢትዮጵያ የመጨረሻ ወር ማን ይባላል? ቀኑና ሌሊቱ እኩል ተከፍለዋል? በአንድ ቀን ውስጥ ስንት ሰዓቶች አሉ? በአንድ ደቂቃ ውስጥ ስንት ሴኮንዶች አሉ? እንደ ኢትዮጵያ አቆጣጠር ቀኑና ሌሊቱ ልዩነት አለው። ቀኑ መቼ ይጀምራል? ሌሊቱ መቼ ይጀምራል?